በአማራ ክልል ሰኔ 15 2011 ዓ ም በተፈጸመው ጥቃት ሶስት የክልሉ ከፍተኛ አመራሮችና እስካሁን ቁጥራቸው ያልተገለጸ የጸጥታ አባላት ህይወታቸው አልፏል። በግጭቱ የባለቤቶቻቸው ህይወት ካለፈባቸው መካከል ወይዘሮ ፍሬ ህይወት ተወልደና ወይዘሮ ፍሬ ህይወት ጠና ይገኙበታል። ሁለቱም የባለቤቶቻቸውን ሞት እንዴት እንደሰሙ ለዶች ቬለ ተናግረዋል። በጥቂት ቀናት ውስጥ የበኩር ልጇን ለመገላገል በዝግጅት ላይ ያለችው የ22 ዓመቷ ወይዘሮ ፍሬ ህይወት ጠና እንዴት የባለቤቷን ሞት እንደ ሰማች እንዲህ ትናገራለች። እኔ እንዳጋጣሚ ሆነ ያለሁበት ነፍሰ ጡር ስለሆንኩ ይህ ላይ መጥቶ ነበር። ማክሰኞ ተደጋጋሚ ስልክ በቀን ከሶስት ጊዜ በላይ አራት አምስት ጊዜ እንደዋወላለን። ከዛ እስከ ተወሰነ ሰት ተደዋወሉ እነ ቤተሰብ ነገር እንደው በቃ ግርግር ነገር አለን። እስኪ እንዴት ነው ምናምን ብሎ ጠየቁኝ። ከዛ ያን ስልክ ደወሉ፣ ስልክ አልነሳልኝ አለ። ሁለት ሰዓት ባልሞላ አስር ጉዳይ ወይም ሩብ ጉዳይ እንደዚህ ሆናል። ከደውል ሌላ ሰው አነሳብኝ። ቀዳሜ ዕለት የሆነ ስልክ አይደለም ስል ልዩም እያቃሰተ ነው የሚነግረው እና እሱ ሙቷል አለ። በቃ ያለሁበትን አላውቅም ሰራተኛ አይደለሁም ዲግሪ ተመርቄ ዩኒቨርሲቲ ገና ስራ እያፈላለኩ ነው። እድሜም ገና ሀያ ሁለት አምቴኝ ወይዘሮ ፍሬ ህይወት ተወልደን ቢሆን የባለቤቷን መርዶ በድንገት እንደሰማች ተናግራለች። ሚኒተሪ ለብሶ መሳሪያውን ይዞ ነው የወጣው ሰው ሲገለግለው ከዚህ ራሱ አይ እስረኛ ምጦ ነው ሌላ ነገር መቼም አይሆንም። ምክንያቱም ኢንፎርሜሽን የለውም ለዛ ብሎ ሄደ ሄደ ያው ከቦታው ላይ ወዲያው መ በከባድ መሳሪያ ኑ ላይ ተመቶ እንደሞተ ነው የሚነግሩኝ ዩሰው ወይዘሮ ፍሬህይወት ተወልደ መዋለ ህጻናት ያልዘለሉ የሶስት ህጻናት እናት መሆኗን አመልክታ ከባህር ዳር ከተማ አስተዳደር የቀበሌ ቤት ይሰጥሻል ከሚል ተስፋ ውጭ እስካሁን ምንም ድጋፍ እንዳልተደረገላት ሆኖም ግን የፖሊስ ኮሚሽን አሰራር በሚፈቅደው መሰረት የባለቤቷን የስድስት ወር ደሞዝ እንደተሰጣትና ጡረታ ማስከብሯን አብራርታለች። ሶስት ልጆች አሁን ክራይ ቤት አራት ሺህ አምስት መቶ ነው፣ ተከራይተን የምንኖር የቀበሌ ቤት እንዲሰጥ ወስነውልኛል። ያው እስካሁን አልተገኘም እንጂ ደሞዙ ያው እንትን ደንብ አለ የፖሊስ ደንብ ወር ደሞዝ ይገባልል አገቢ ሆኖልኛል። ሌላ ጡረታው ምናምን አስከብሬ ያለሁ በሌላ በኩል የተደረገልኝ ነገር የለም። ወይዘሮ ፍሬ ህይወት ጠና በበኩሏ እስካሁን ምንም አይነት ድጋፍ ከየትኛውም አካል እንዳልተደረገላትና አሰራር በሚፈቅደው መሰረት የባለቤቷ የስድስት ወር ደሞዝ እንዳልተሰጣት ተናግራለች። በቃ አሁን ያለሁበት ያው ነፍሰ ጡር ነኝ። ያው ቀንም እየተቃረበ ነው። ከመንግስት በኩል ምንም አይነት የተደረገልኝም ጥያቄም ሆነ ድጋፍም ሆነ በቃ ከመንግስት አካልም አይዞሽም ይሄ ነው የሚልም ነገር እስካሁን የተደረገልኝም ነበር የለም። የኔ ባለቤት ደግሞ ያው ቤ በቃ እኔ እንጃ ከምነግር በላይ ነው። እኔ እንጃ በቃ አሁን ያለሁበት ኮንዲሽን በጣም የሚያሳዝን ነው። እኔ እናቴ ገና ያለው ባህር ዳር የምኖር የነበረው ተከራይተን ነው። በቃ እንኳን ኢልም አልጫንኩም። ኪራይ መክፈል ስለማልችልም ቀበሌ አስር እዛ አስጣግቼን የመጣው ባህር ዳር ማለት ነው። በኋላ እንዴት ነው እንዲህ እናሳድበው ጉዳዩን አስመልክተው ማብራሪያ የሰጡት የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበረ አዳሙ የፖሊስ ሰራዊት አባላት ከደሞዛቸው በመቀነስ የተጎጂ የፖሊስ አባላትን ለመደገፍ መወሰናቸውን ተናግረዋል። ኮሚሽነር አበረ በአባሎቻችን መካከል ልዩነት የለም ብለዋል። ዘንባለ እንደዚህ እሳቸው ያለፉ የተሰዉ አባላት ሶስት ደግሞ ይሰጣቸዋል። የጡረታ መብታቸው ጡረታ የሚገባው ይከበርላቸዋል። ሌሎች ደግሞ ጉዳት የደረሰባቸው ሉዋሉ እዚህ አንዳንዳችን ከወር ደመወዛችን አስር ፐርሰንት ለመስጠት ወስነን ያ እየተሰራ ነው። አቋቋምና እንዲቀደሙም ለማድረግ ስራ እየተሰራ ነው። እዚህ ላይ ደግሞ እንግዲህ ሌሎችም አካላት ማለት ለሰራዊቱ ወገናዊነት ያላቸው የሚያግዙት ነገር ካለ የምንችለውን ሁሉ ለማድረግ እየሰራን ነው። ምንም ልዩነት በአባሎቻችን ላይ ልዩነት ሰራው የለም። ደንቦ አንድ ነው፣ ወጥ ነው። በዛ መንገድ ነው የሚሰራ ስራው። የአማራ ዴሞክራሲያዊ ፓርቲ በሰኔ አስራ አምስቱ ጥቃት ተገደሉ ከፍተኛ አመራሮች ቤተሰቦች ማቋቋሚያ በአጠቃላይ አምስት ሚሊዮን ብር ድጋፍ ያደረገ ሲሆን የክልሉ መንግስት ደግሞ የእውቅናና የመታሰቢያ ሜዳሊያ አበርክቶላቸዋል። አለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።